የዲደብልዩ ዜና ሰላም ጤና ስጥልን። ወደ አድማጮች ዜና እናሰማለን። በቅድሚያም ዋና ዋናዎቹም፦ በውዝግብና አመፅ የታጀበው የታንዛኒያ ምርጫ ማሸነፋቸውን ያወጁ ሳሚያ ስሁሉ ሐሰን በዛሬ ዕለት የፕሬዝደንትነት ቃለ መሐላ ፈጸሙ። የጀርመን ፕሬዚዳንት ፍራንክ ቫልተር ሽታይንማየር በጋና የሶስት ቀናት ጉብኝት ለማድረግ አክራ ገብቷል። እስራኤል በሊባኖስ በሁለት ቦታዎች በፈጸመችው የአየር ጥቃት ሁለት ሰዎች መገደላቸውንና ሰባት መቁሰላቸውን የሀገሪቱ ጤና ሚኒስቴር አስታወቀም። የእስራኤል ጦር በበኩሉ በደቡብ ሊባኖስ በፈጸመው ጥቃት አንድ የሂዝቦላ ወታደራዊ አዛዥ መግደሉን አስታውቋል። በአፍጋኒስታን በመሬት መንቀጥቀጥ፣ በቪየትናም ደግሞ በጎርፍ አደጋ ቢያንስ ወደ ስልሳ የሚሆኑ ሰዎች መሞታቸውን ተሰማም። ጉዳቱ ባይገለጽም በሩሲያም የመሬት መንቀጥቀጥ ተሰምቷል። በጀርመን ሴቶች በከፍተኛ የኃላፊነት ደረጃ ያላቸው ውክልና እጅግ አናሳ መሆኑን ተገለጸ። ዜና በዝርዝር። በውዝግብና አመፅ የታጀበው የታንዛኒያ ምርጫ ማሸነፋቸውን ያወጁት ሳሚያ ስሁሉ ሐሰን በዛሬው ዕለት የፕሬዝዳንትነት ቃለ መሐላ አፈጸሙም። በሥነ ሥርዓቱ በጣም ውሱን እንግዶች ብቻ እንደተገኙ ታውቋል። በታንዛኒያ የተቃዋሚ ፓርቲ አመራሮች በሰበብ አስባቡ ዘብጥያ በወረዱበት ሁኔታ ምርጫ መካሄድ የለበትም ያሉ ወጣቶች በማኅበራዊ መገናኛ ዘዴዎች ተጠራርተው ዋና ከተማዋ ዳሬሰላምን ጨምሮ በዋና ዋና የሀገሪቱ ከተሞች ኃይልን የተቀላቀለ የተቃውሞ ሰልፎች አካሂደዋል። የሀገሪቱ የጸጥታ ኃይሎች ተቃዋሚዎችን ለመበተን በወሰዷቸው የኃይል እርምጃዎች ስምንት መቶ ሰዎች መገደላቸውን የሀገሪቱ ዋና ተቃዋሚ የሆነው ቻዴማ ፓርቲ ቃል አቀባይ ገልጿል። አመፁ በምርጫው ቀንና ከምርጫው በኋላ ቀጥሎ የነበረ ቢሆንም በዛሬው ዕለት በአንጻሩ የመረጋጋት ሁኔታ እንዳለ መረጃዎች ያመለክታሉም። የፕሬዝዳንቷ የቃለ መሐላ ሥነ ሥርዓት በተካሄደበት በዛሬው ዕለት የዳሬሰላም ጎዳናዎች ጭር ማለታቸውንና ሱቆችና የነዳጅ ማደያዎችን ጨምሮ የአገልግሎት ሰጪ ተቋማት ተዘግተው መዋላቸውን ታውቋል። መንግሥት አመፀኞችን የሚቆጣጠሩ ፖሊሶችን ለማጠናከር የሀገሪቱ የጦር ኃይል ያሰማራ ሲሆን የኢንተርኔት አገልግሎት እስካሁን ዝግ መሆኑ አሶሺየትድ ፕሬስ ዘግቧል። ኔዘርላንድ ዘሄግ የሚገኘው ዓለም አቀፉ የወንጀል መዳኛ ፍርድ ቤት በሱዳን ኤልፋሽር ከተማ እየተፈጸመ ያለው የጅምላ ግድያ የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ነው ሲል ገልጾታል። የፍርድ ቤቱ ጽሕፈት ቤት ዛሬ ባሰራጨው መግለጫ ከኤልፋሻር የሚደመጡ የጅምላ ግድያዎች፣ አስገድዶ መድፈርና ሌሎች የጦር ወንጀሎች በጥልቅ የሚያሳስቡ ናቸው ብሏል። የዓለም አቀፉ የቀይ መስቀል ማኅበር በበኩሉ በሱዳን እየተካሄደ ያለውን የጅምላ ግድያ እንዳሳሰበው ገልጿል። ማኅበሩ ዛሬ ባሰራጨው መግለጫ በዳርፉር ዞን ታሪክ ራሱን እየደገመ ነው ብሏል። የሱዳን ፈጥሮ ድራሽ ኃይሎች አልፋሽርን ከተቆጣጠሩ በኋላ በአካባቢው በመኖሪያ ቤቶችና በመጠለያ ጣቢያዎች የነበሩ ሲቪሎችን በጅምላ መረሸናቸውን መረጃዎች ያመለክታሉ። እስካሁን በታጣቂ ኃይሉ የሞቱ ሰዎች ቁጥር አንዳንዶች 1400 መሆኑን ሲገልጹ፣ ሌሎች ደግሞ 2000 እንደሚደርስ እየገለጹ ነው። የዓይን እማኞች ጠቅሶ ሮይተርስ የዜና ወኪል እንደዘገበው የሱዳን ፈጥኖ ደራሽ ኃይሎች የአል ፋሽር ከተማ ከተቆጣጠሩ በኋላ ሕፃናት ሴቶችና አቅመ ደካሙ ጭምር በጅምላ ገድለዋል። በጀርመን ዓለም አቀፍ የጥናት ማዕከል ተመራማሪ የሆኑት ሀገር አሊ ለዶቸቨለ በሰጡት አስተያየትም ተከታዩን ብለዋል። በዚህ ተጨባጭ ሁኔታ በተለይም የሱዳን ጦር ለቆ በወጣባቸው አካባቢዎች ሲቪሎችም ተፈናቅለዋል። እርግጥ ነው እነዚህ የሱዳን ጦርን ሲደግፉ የነበሩ ናቸው። ባለፉት ቀናት የፈጥኖ ደራሽ ኃይሎቹ ሲቪሎችን ያጠቁበት ግን በሃይማኖትና ጎሳ አናሳ የሆኑትን ብቻ ሳይሆን የፈጥኖ ደራሽ ኃይሉን ያልደገፉትንም ጭምር ነው። የፈጥኖ ድራሽ ኃይሎች በሲቪሎች ላይ እያደረሱት ያለው የጅምላ ግድያ የተለያዩ ዓለም አቀፍ ተቋማትና የሀገራት መሪዎችም እያወገዙት ነው። የጀርመን ፕሬዚዳንት ፍራንክ ቫልተር ሽታይንማየር በጋና የሶስት ቀናት ጉብኝት ለማድረግ አክራ ገብቷል። ሽታይንማየር በርካታ የንግድ ማኅበረሰብ አባላት በልኡካን ቡድኑ አካትተዋል። ፕሬዚዳንት ፍራንክ ቫልተር ሽታይንማየር ጉብኝታቸው ከሀገሪቱ ፕሬዚዳንት ጆን መሐማር ጋር ተወያይተው በጤና በንግድ መዋዕለ ንዋይና ቴክኖሎጂ እንዲሁም የልማት ትብብሮች መነጋገራቸውን ሁለቱም መሪዎች ባሰራጩት የጋራ መግለጫ አመልክቷል። የጀርመን የንግድ ማኅበረሰብ አባላት በበኩላቸው የምራሄ መንግሥት ፍሬድሪሽ ሜርስ አስተዳደር ከአፍሪካ ጋር ያለውን የኢኮኖሚ አጋርነት እንዲያጠናክር ጠይቋል። የጀርመን አፍሪካ የንግድ ትብብር ማኅበር የበላይ ኃላፊ ክሪስቶፈር ካንሂዝ ጋር የፕሬዚዳንት ሽታይንማየር የጋናና የአንጎላ ጉብኝት አስመልክተው ለጀርመን ዜና አገልግሎት በሰጡት ማብራሪያ መርሄ መንግስት ሜርስ ጀርመን በአፍሪካ ያላትን የፖለቲካና የኢኮኖሚ ተሳትፎ ማጠናከር አለባቸው ብለዋል። በግብፅ የሙዚየም ምረቃ የተሳተፉት ፕሬዚዳንቱ የጋና የሶስት ቀናት ጉብኝታቸውን አጠቃለው ወደ አንጎላ እንደሚያቀኑ የጀርመን ዜና አገልግሎት ዘግቧል። ይህ ዶይቸ በለ ነው። እስራኤል በሊባኖስ በሁለት ቦታዎች በፈጸመችው የአየር ጥቃት ሁለት ሰዎች መገደላቸውንና ሰባት መቁሰላቸውን የሀገሪቱ ጤና ሚኒስቴር አስታወቀ። የእስራኤል ጦር በበኩሉ በደቡብ ሊባኖስ በፈጸመው ጥቃት አንድ የሂዝቦላህ ወታደራዊ አዛዥ መግደሉን አስታውቋል። የሊባኖስ የጤና ሚኒስቴር ዛሬ ባሰራጨው መግለጫ ጠላት ያላትን እስራኤል በናትባይ ግዛትና በብዛ በሚገኙ ሁለት አካባቢዎች የአየር ጥቃት ፈጽማለች ብሏል። በዱየር በተፈጸመ ጥቃት አንድ ሰው ሞቶ ሰባት ሲቆስሉ ኤይታ ኤልሻብ በተባለ ቦታ ደግሞ አንድ ሰው ተገድለዋልና ያለውም በቦታው የሚገኝ የአዣንስ ፍራንስ ፕረስ ፎቶ አንሺ የእሳት አደጋ ሠራተኞች በጥቃት የተቃጠሉትን መኪኖች እሳት ሲያጠፉና በፍንዳታ የተሰባበሩ የንግድ ቤቶች መስተዋቶች ሲያጸዱ መመልከቱን ተናግረዋል። የእስራኤል ጦር በበኩሉ በደቡብ ሊባኖስ በፈጸመው ጥቃት አንድ የሂዝቦላህ ወታደራዊ አዛዥ መግደሉን አስታውቋል። ጦሩ ዛሬ ባሰራጨው መግለጫም በአካባቢው የሂዝቦላህ ወታደራዊ አዛዥ የነበረው መሐመድ አሊ መግደሉን ያሳወቀውም ወደ ሊባኖስ ድንበር ታንኮችና እግረኛ ጦሩን ማስጠጋቱንም አክሏል ሲል የጀርመን ዜና አገልግሎት ዘግበዋል። እስራኤልና ሊባኖስ እንደ ጎርጎርሳውያን አቆጣጠር ከጥቅምት 2024 ጀምሮ የተኩስ አቁም ስምምነት ላይ ቢሆንም እስራኤል ከሊባኖስ በኩል በሂዝቦላህ ትንኮሳ ተፈጽሞብኛል በሚል በተደጋጋሚ የአየር ጥቃቶች እየፈጸመች መሆኗን ዜናው አክሏል። በአፍጋኒስታን በመሬት መንቀጥቀጥ፣ በቪየትናም ደግሞ በጎርፍ ቢያንስ ወደ 60 የሚሆን ሰዎች መሞታቸው ተሰማ። ጉዳቱ ባይገለጽም በሩሲያም የመሬት መንቀጥቀጥ ተሰምቷል። በቪየትናም በታሪኳ አይታው የማታቀው የተባለለት ውሽንፍር የቀላቀለ ዝናብ ለአንድ ሳምንት ያክል በተከታታይ እየዘነበ ሲሆን ይህን ተከትሎ ባጋጠመ ከፍተኛ የተባለለት የጎርፍ አደጋ ቢያንስ 37 ሰዎች መሞታቸውን አምስት ሰዎች ደግሞ እስካሁን ደብዛቸው አለመገኘቱን የሀገሪቱ የአደጋ መከላከያ ድርጅት ባለስልጣናት አስታውቀዋል። በሀገሪቱ ማዕከላዊ ግዛት የሚገኙ ሁይን እና ዳግና የተባሉ የአገር ጎብኚዎች የስህበት ማዕከል የሆኑ ከተሞች በጎርፉ ክፉኛ የተጠቁ ናቸው ብለዋል። አገር ጎብኚዎችና ነዋሪዎች በየአውራ ጎዳናው ጉልበታቸውን ከሚሸፍን ጎርፍ ሕይወታቸውን ለማዳን ሲሯራጡ በሀገሪቱ ቴሌቪዥን የተሰራጨውን ተንቀሳቃሽ ምስል ምስልን ጠቅሶ የጀርመን ዜና አገልግሎት ዘግቧል። የሀገሪቱ የአደጋ መከላከያ ድርጅት በጎርፉ ወደ 80 የሚሆኑ ሰዎች መጎዳታቸውንና በአጠቃላይ 13 ሺህ የሚሆኑ የአካባቢው ነዋሪዎች በጎርፉ የተለያየ አይነት መጠን ያላቸው ጉዳቶች ተጠቂ መሆናቸውን ገልጿል። 64 ሺህ የቤት እንስሳትም በጎርፉ ሞተዋል። በአፍጋኒስታን ባጋጠመና በሬክተር ስኬል መለኪያ 6.3 የተለካው ርዕደ መሬት ደግሞ ቢያንስ 20 ሰዎች ሲሞቱ በመቶዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል። በሰሜን አፍጋኒስታን በምትገኘው ማዝሪያ ሸሪፍ ባጋጠመው የመሬት ነውጥ ወደ 320 የሚሆኑ ሰዎች ላይም ጉዳት ደርሷል። በማኅበራዊ መገናኛ ዘዴዎች የተጋሩ ምስሎች የአደጋ ጊዜ ሠራተኞች በርዕደ መሬት ከተገነደሱ ሕንፃዎች ሬሳዎች ሲያወጡ አመላክቷል። የአፍጋኒስታን የጤና ሚኒስቴር ቃል አቀባይ ሻራፋ ዛማን ለሮይተርስ የዜና ወኪል የአደጋ ጊዜ ሠራተኞች ወደ ገጠራማ የአደጋው አካባቢዎች ጭምር መሰማራታቸውን እናም የሟቾች ቁጥር ከዚህ ሊልቅ እንደሚችል ተናግሯል። በሌላ ዜና በሩሲያ ምስራቃዊ የባህር ዳርቻ በምትገኝ ካምፓችካ ግዛት በሬክተር ስኬል 6 ነጥብ 4 የተለካ የመሬት መንቀጥቀጥ መከሰቱን የጀርመን ጂኦሳይንስ የምርምር ማዕከል በወጣው መረጃ መላክቷል። በአደጋው ውስጥ ስለደረሰ ጉዳት ግን ከሩሲያ ባለሥልጣናት የተነገረ የለም። የፊሊፒንስ ባለሥልጣናት በበኩላቸው ፓይተን የተባለው አውሎ ንፋስ እንዲሁም እሱን ተከትሎ ሊከሰት ከሚችል የውሃ መጥለቅለቅ ለማዳን በማዕከላዊ ምስራቅ ዞን የሚገኙ ከ1500 በላይ ነዋሪዎች አካባቢውን ለቀው እንዲወጡ አድርጓል። አሳ ጥማዶቹም በወጀቡ እስኪያልፍ ድረስ አሳ ማጥመድ እንዲያቆሙ መክሯል። በጀርመን ሴቶች በከፍተኛ የኃላፊነት ደረጃ ያላቸው ውክልና እጅግ አናሳ መሆኑ ተገለጸ። የጀርመን የስታስቲክስ መስሪያ ቤት ዛሬ ይፋ ያደረገው ጥናት እንዳመለከተው እንደ ጎርጎርሲያን አቆጣጠር ባለፈው 2024 ዓ ም በጀርመን ካሉ ከፍተኛ የኃላፊነት ደረጃዎች የሴቶች ተሳትፎ 29.1 በመቶ ነው። የስታስቲክስ ባለሥልጣኑ እንዳመለከተው በአውሮፓ ሀገሮች ሴቶች በከፍተኛ የሥልጣን እርከን ያላቸው አማካይ ተሳትፎ 352 መሆኑን ገልጾም የጀርመን ከዚሁ ያነሰ መሆኑን ገልጿል። የአውሮፓ ሕብረት የስታስቲክስ ባለሥልጣን ባወጣው መዘርዝር ሴቶችን ወደ ከፍተኛ የኃላፊነት ደረጃ በማብቃት ስዊድን 444 በመቶ፣ ላቲቪያ 434 በመቶ፣ ፖላንድ 418 በመቶ በማሳተፍ ከአንድ እስከ ሶስተኛ ደረጃ የተቀመጡ ሲሆን ቆጵሮስ 25.3 በመቶ በማሳተፍ የመጨረሻውን ደረጃ ይዛለች። የጥናት ውጤቱን አስመልክቶ የጀርመን የኢኮኖሚና ማኅበራዊ ጥናት ኢንስቲትዩት ባወጣው መግለጫ በጀርመን የሴቶች በከፍተኛ የሥልጣን እርከን ያላቸው ተሳትፎ አናሳ መሆን የሚያሳስብ ግን ደግሞ እንዳለመታደል ሆኖ የማያስደንቅ ሲል ገልጾታል። የጀርመን ሴቶች ሰዎች የአመራር ተሳትፎ ለማነሱ እንደ አንዱ ምክንያት የተጠቀሰው በስራ ላይ የተሰማሩ ሴቶች ከወንዶች አንጻር አነስተኛ በመሆኑ እንደሆነ ጥናቱ ገልጿል። እንደ ጎርጎርሲያኑ አቆጣጠር በ2024 ዓ ም በጀርመን በስራ የተሰማሩ ሴቶች ቁጥር 46.9 በመቶ እንደሆኑ የዘገበው የጀርመን ዜና አገልግሎት ነው። ይህ ዶይቸ ቬለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። በውዝግብና አመፅ የታጀበው የታንዛኒያ ምርጫ ማሸነፋቸውን ያወጁት ሳሚያ ሱሉሁ ሐሰን በዛሬው ዕለት የፕሬዝደንትነት ቃለ መሐላ ፈጸሙ። የጀርመን ፕሬዝደንት ፍራንክ ቫልተር ሽታይንማየር የሶስት ቀናት ጉብኝት ለማድረግ አክራ ገብቷል። ዜናው በዚሁ አበቃ።